ፋሲል ምንም እንኳን ስልጣን ላይ የሚገኘው የሀገሪቱ መንግስት ባይደግፈውም የቡሩንዲ ተቀናቃኝ ኃይሎች ኢንቴቤ፣ ዩጋንዳ ውስጥ እየተነጋገሩ ነው። ካለመንግስት ፍላጎት ምን ሊያመጡ ይችላሉ? በእርግጥ ከመንግስት ፍላጎቶች በተቃዋሚዎች የሚካሄደው ብቻውን ድርድር የሚያመጣው ለውጥ በጣም ውስን ነው የሚሆነው። ምናልባት ተቃዋሚውን የበለጠ ሊያሰባስባቸውና ሊያጠናክራቸው ይችላል። ሆኖም ድርድሩን በእርግጥ የብሩንዲ መንግስትን በተወሰነ መልኩ ሰኞ ዕለት ተሳትፎ ነበረ። የብሩንዲ ውጭ ጉዳይ ሚኒስትር አሊያናሜ ያሜትስዌ ናቸው ከመንግስት ተወክለው የመሩት። ሆኖም የብሩንዲ መንግስት ከተቃዋሚ ቅንጅት ጋር ቀጥተኛ ውይይት ለማድረግ ፈቃደኛ አልሆነም። ምክንያቱም በግንቦት ወር ተሞክሮ የነበረውን መፈንቅለ መንግስት ከኋላ ሆኖ የመሩት የተቃዋሚ ቅንጅት ነው የሚል ነው እና አሸባሪ የሚል ስምም ሰጥቷቸዋል። የተቃዋሚ ቡድን ደግሞ እየተፈጸመ ያለው ግድያ ቶሎ መቆም አለበት ብለዋል። ሰዎች እየሞቱ እኛ ቁጭ ብለን መደራደር አንችልም፣ የሚል መልእክት ነው ያስተላለፉት። ድርድሩን ታህሳስ ሰባት ቀን ሁለት ስምንት ዓመተ ምህረት በታንዛኒያ አሩሻ ከተማ ለመቀጠል መስማማታቸውን አደራዳሪ አካላት ገልጸዋል። ነገር ግን የመንግስት ተደራዳሪ ልኡካን ደግሞ በቀኑ ላይ አልተስማማንም የሚል መግለጫ ነው የሰጡት። የአፍሪካ ሕብረት በበኩሉ ደግሞ ሁለቱ ተደራዳሪ አካላት ድርድራቸውን መቀጠል ፈቃደኛ ካልሆኑ ማዕቀብ እንደሚጥል ገልጸዋል። በእርግጥ ምን አይነት ማዕቀብ እንደሚጥሉ በዝርዝር አልገለጹ። እንግዲህ የብሩንዲ መንግስት አሁን ከራሱ ከዜጎቹ ተቃዋሚዎቹ ብቻ ሳይሆን ከአፍሪካ ሕብረትም ጋር ፍጥጫ የገጠመ የተፈጸመ ነው የሚመስለው። ሰላም አስከባሪ ሀይል ለመላክ የአፍሪቃ ህብረት ማሰቡ የቡሩንዲ መንግስት አላስደሰተውም። ምክንያቱም የብሩንዲ መንግስት እንደ መከራከሪያ ካነሳቸው ነጥቦች አንዱ በሌላ የአፍሪቃ ሀገር ከዚህ የባሰ ችግር እያለ ለምን ወደኛ የሰላም አስከባሪ ሀይል ይላካል ነው፣ ከመጡም እንወጋለን የሚል ነው። ይሄ እስ ወዴት የሚሄድ ይመስላል። በቡሩንዲ እየተካሄደ ያለውን ግጭት የቡሩንዲ መንግስት አቀለለው እንጂ ባለፈው ህዳር ሀያ ዘጠኝ ቀን የተባበሩት መንግስታት ዋና ጸሐፊ ቡሩንዲ ወደ ከፋ የእርስ በርስ ጦርነት እያመራች እንደሆነ ገልጸዋል። እስካሁንም ወደ አራት መቶ የሆኑ ሰዎች ሞተዋል፣ ወደ ሁለት መቶ ሀያ ሺህ የሚጠጉት ደግሞ ወደ ጎረቤት ሀገራት ተሰደዋል። እርግጥ ነው ባለፈው ሀያ አስራ አምስት ቀን በፊት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አምስት ሺህ ጦር ወደ ቡሩንዲ ለማስፈር ማቀሉንና የአራት ቀን የጊዜ ገደብ የቡሩንዲ መንግስት እንዲሰጥ ሀሳብ አስተላልፈዋል ግን የ ሊያስተባብሩ የሚመልስ ወዲያው ተቃውሞታል። እንደ ከመጡም እንደ ወራሪ አካል ነው የምንቆጥራቸው ብሎ ነበረ። ትላንት ደግሞ የቡሩንዲ ፕሬዚዳንት ፔር ንኩሩዚዛ በብሔራዊ የሬዲዮ ጣቢያ እንደተናገሩት የአፍሪካ ሕብረት ጦር ከመጣ የሀገራቸውን ሉዓላዊነት እንደተዳፈረ እንደሚቆጡትና እንደሚወጉት፣ ቡሩንዲያንም በተጠንቀቅ እንዲቆሙ ነው እያሳሰቡ ያለው እና ባለፈው ከተናገሩት በበለጠ የአሁኑ ንግግራቸው ጠንከር ያለ ነው። እንግዲህ ፋሲል እንደምትከታተለው የተለያዩ አፍሪቃ ሀገሮች ውስጥ ተመሳሳይ አይነት ችግር እየታየ ነው። ለምሳሌ ደቡብ ሱዳን መውሰድ ይቻላል። ማዕከላዊ አፍሪቃም አሁን ነው የተረጋጋችው። ሌሎቹንም አንዳንድ የአፍሪቃ ሀገራትን መጠቃቀስ ይቻላል። በዚህ ወቅት ግን የአፍሪቃ ህብረት የሰላም አስከባሪ ጦር ለመላክ የተነሳበት ጊዜ አልነበረም ወይም አልተሰማም። ምናልባት ይሄን በተመለከተ የኬንያ ጋዜጦች ምን ይላሉ? አው በቡሩንዲ ራሱ እንግዲህ ባለፈው ሚያዝያ ወር የጀመረው ግጭቱ በዛ መሀል ማእት ሰው አልቋል። ብዙ ሰው ተሰደዋል። ደቡብ ሱዳንም ቢሆን በርካታ ሰው ነው የሞተው። እየተሰደደ ያለው ከአካባቢ እየተፈናጠለ ያለው ብዙ ነው። በዚህ መሀል የአፍሪካ ህብረት ጦር ቶሎ ሪያክት አለማድረጉ ትችት ነው፣ በአብዛኛው ከኬንያ መገናኛ ብዙሀን እየቀረበ ያለው። በእርግጥ የአካባቢው የዚህ የምስራቅ አፍሪካ ከተና የኢኮኖሚ ፓርትነርሽፕ ከልተኝነት ቀጥታ እርምጃ አለመውሰድ በራሱ ፈተናው ድርጅት እና አፍሪካ ህብረት መካከል ያለው ግንኙነት ግልጽ አለመሆን በራሱ የተወሰነ ክፍተት ፈጥሯል። እንዲያውም መጀመሪያ አካባቢ የፒየር ንኩሩንዚዛን መንግስት የመጠበቅ አዝማሚያ ታይቶባቸው ነበረ፣ የቀጠናው አስተዳደር። በኋላም ትችቱ እየጠነከረ የመጣው በቡሩንዲ ያለው ረብሻ ወደ ሌሎች ሀገራትን የመስፋፋት ድሉ የከፋ ነው ወደ ምል ሲመጣ ነው። ቀጠናውን ወክለው የዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ድርድሩን ለማካሄድ በአገራቸው ሁለቱንም አካላት ደርቶ የነበረው እና የተወሰነ መልኩ የአፍሪካ ህብረት ቶሎ እርምጃ ለመውሰድ ሰርጥ እየተተቸ ነው የሚገኘው። ጋዜጠኛ ፋሲል ግርማ ከናይሮቢ በጣም አመሰግናለሁ። ይህንን አመሰግናለሁ።